ፓሪስ ላይ በአልጀሪያውያን ላይ የተፈጸመውን ጭፍጨፋ ስልሳኛ ዓመት መታሰቢያ በተመለከተ የዚያን ጊዜ ተጎጂ የነበሩት በፈረንሳይ ቴሌቪዥን አስተያየታቸውን እንዲህ ሰጥተዋል በዚያን ጊዜ ፖሊሶች ባገኙት ነገር ሁሉ በመጠቀም ከፍተኛ የደም መፋሰስን ፈጽመዋል እጃቸው ላይ ባገኙት ነገር ሁሉ በብረት ዘንግ አሉሎ መሰል ነገር ሁሉ ሳይቀራቸው ተጠቅመዋል ሲሉ አልጄሪያዊው ሰዓድ አዜን ያስታውሳሉ በጎርጎሮሳውያኑ ጥቅምት 27 ቀን 961 ዓ ም በፈረንሳይዋ መዲና ፓሪስ ላይ ወደ 30ሺ የሚቆጠሩ አልጀሪያውያን የነፃነት ንቅናቄ ሰላማዊ የተቃውሞ ሰልፍ አድርገው ነበረ። አልጀሪያውያኑ በፓሪስ ይህንን ከፍተኛ የነፃነት ንቅናቄ ሰልፍ ከማድረጋቸው ጥቂት ቀናት ቀደም ብሎ በፓሪስ የፈረንሳይ ሙስሊሞች ሌሊት መንቀሳቀስ እንዳይችሉ የሚያግድ የሰዓት እላፊ አዋጅን ደንግቆ ነበረ። የፈረንሳይ ፖሊሶችና የጸጥታ አስከባሪዎች ወደ ወደ 30 ሺህ የሚቆጠሩትን የአልጀሪያ የነፃነት የተቃውሞ ሰልፈኞች የጀመሩትን ሰልፍ በተኩሱና በግድያ ያጠናቀቁት። የአይን እማኞች እንደሚናገሩት በ1961 በፓሪስ ጎዳና ላይ የተካሄደው አስከፊ ጭፍጨፋ በመቶዎች የሚቆጠሩ አልጀሪያውያን ተገድለውበታል፣ ተደብድበዋል አሊያም ፓሪስን ለሁለት ከፍሎ በሚፈሰው ሴን በተባለው ወንዝ ውስጥ የውሃ ሲሳይ እንዲሆኑ ተደርጓል። ከዚህ ሌላ በሺዎች የሚቆጠሩ አልጀሪያውያን ለቀናቶች ለእስር ተዳርገዋል። የፈረንሳይ ፖሊሶች ለነፃነት በሚታገሉ አልጀሪያውያን ላይ የፈጸሙት የግፍ ጭፍጨፋ ፍትህ እንዳይገኝ ለአስርተ ዓመታት በመንግስት ባለስልጣናት ተደብቆ ቆይቷል። መርማሪዎችና የሰብአዊ መብት ጉዳይ ተከራካሪዎች ምርመራ እንዳያደርጉ ታግደው ነበረ። ፈረንሳይ የብዙሃን መገናኛዎች ጥቅምት 17 ቀን 961 ዓ ም በፈረንሳይዋ መዲና ፓሪስ ላይ በተካሄደው ሰልፍ ላይ ሶስት ሰዎች ሞተዋል ሲል ዘግቦ ነበረ። ቆየት ብሎ ደግሞ ስድስት ሰዎች ብቻ መሞታቸው ተዘግቦ ነበር። ይሁንና እውነታው ይህ አልነበረም። የ78 ዓመቱ የታሪክ ምሁርና የታሪክ ስብስቦች ተመራማሪው ኤቴን ፍራንሷ እንደሚሉት በዚያን ወቅት በፓሪስ ጎዳና ላይ ስለተካሄደው የአደባባይ ጭፍጨፋ ምንም አልሰማሁም ነበር ሲሉ ያስታውሳሉ። በዚያን ወቅት በሰሜናዊ ምስራቅ ፈረንሳይ ኔንሲ ከተማ ውስጥ የከፍተኛ ትምህርት ላይ የነበሩት የዛሬው የታሪክ ተመራማሪ ቆየት ብሎ ስለነበረው ጨፍጨፋ ከብዙሃን መገናኛዎች ሳይሆን በዩኒቨርሲቲ ከሚያስተምሩ አንድ መምህር መስማታቸውን ተናግረዋል። አልጄሪያው ጦርነት በአልጄሪያ ያለው ሁኔታ በጣም ጭካኔ የተሞላበትና ከባድ እንደነበር እናውቅ ነበራል ግን ይህ ሁሉ ሁኔታ ከአልጄሪያ አልፎ እስከ ፈረንሳይ ዋና መዲና ፓሪስ ሊደርስ ይችላል ብለን የዛን ጊዜ በፍጹም አላሰብንም ነበር። በፓሪስ ስለነበረው አስከፊ ጭፍጨፋ ከፈረንሳይ ባለስልጣናት በኩል ማንም ለተጠያቂነት አልቀረበም። በአንጻሩ ተጠያቂ ናቸው ተብለው ይታሙ የነበሩ ግለሰቦች በስልጣን ላይ ስልጣን ያገኙ ጀመረ። በዚያን ወቅት የፈረንሳይ የሀገር አስተዳደር ሚኒስትር የነበሩት ሮጀር ፍሬ የህገ መንግስታዊ ፍርድ ቤት ፕሬዚዳንት ሆነው ሹመትን አገኙ። የፓሪስ የፖሊስ የበላይ ተጠሪ የነበሩት ደግሞ በወቅቱ በነበሩት ፕሬዚዳንት የሀገሪቱ የበጀት ሚኒስቴር ሆነው ነው ተሾሙ። የአልጀሪያ ጦርነት ሲባል የሚታወቀው ጦርነት ከፈረንሳይ ቅኝ ግዛት ለመውጣት አልጀሪያውያን ከጎርጎሮሳውያን ህዳር 1 ቀን 1954 ዓ ም እስከ መጋቢት 19 ቀን 1962 ዓ ም ድረስ የተካሄደ ጦርነት ነው። እንደ ጎርጎሮሳውያን አቆጣጠር 1962 ዓ ም አልጀሪያ ከፈረንሳይ ቅኝ ግዛት ነጻ ከወጣች በኋላ በፈረንሳይ ህብረተሰብ ውስጥ በአልጀሪያ ጦርነት የነበረውን አስከፊ ታሪክ የመርሳት ፍላጎት ነበር ሲሉ ታዋቂው የታሪክ ምሁር ፋብሪስ ሬስፑቲ ይናገራሉ። በፈረንሳይ ስለ አልጀሪያው ጦርነትና ከ1830 ጀምሮ አገሪቱን በጭካኔ የወረረው የፈረንሳይ ኃይል ጉዳይ የሚነገር ታሪክ አልነበረም። ከዛሬ 20 ዓመታት ወዲህ ግን ጉዳዩ የተለያዩ በፈረንሳይ ትምህርት ቤቶች የሚነሳ ርዕስ ሆኗል። የታሪክ ምሁሩ ሪስፖቲ የአልጄሪያን ጦርነት አጠቃላይ ማህበራዊ ዳሰሳ ለማድረግ በሚታገሉ የፈረንሳይ የሳይንስ ምሁራን፣ ፖለቲከኞችና አክቲቪስቶች የተካተቱበት ቡድን ውስጥ አባል ናቸው። የታሪክ ምሁሩ ፕሬዚዳንት አማኑኤል ማክሮ የጥቅምት 17ቱ እልቂትን የመንግስት ወንጀል ሲባል መጣራት አለበት ሲሉም ይጠይቃሉ። እኔ በግሌ እንዲህ አይነቱ ምደባ ትርጉሙ ያለው ይመስለኛል፣ ምክንያቱም ከዚህ ጭፍጨፋ እውነታ ጋር ይዛመዳልና ነው። በእርግጥ የፈረንሳይ የቅኝ ግዛት ዘመን ታሪክን በተመለከተ ፕሬዝደንት ማክሮ ከእሳቸው በፊት ከተሾሙ ማናቸውም ፕሬዚዳንቶች ሁሉ በበለጠ ሁኔታ ተችተዋል ንቅፈዋልም። ማርኮ በፈረንሳይ በጎርጎሮሳውያኑ 2017 ዓ ም በተደረገው ፕሬዝዳንታዊ ምርጫ ላይ በእጩነት ሲቀርቡ በምረጡኝ ዘመቻ ወቅት በሰው ልጅ ላይ ወንጀል የተፈጸመበት የቅኝ ገዥነት ዘመን ሲሉ የምረጡኝ ዘመቻ ነጥባቸው አድርገውትም ነበረ። በእርግጥ ርዕሱ እስካሁን ያስገኝላቸው ነገር ባይኖርም ከጥቂት ጊዜያት በፊት ፕሬዝዳንት ማክሮ ፈረንሳይ ውስጥ ከወጣቶች ጋር ስለ አልጀሪያው ጦርነትና ስለ ሪሱ ጥቅምት 17ቱ የፈረንሳይ ታሪክን በተመለከተ ንግግር ካደረጉ በኋላ በአልጀሪያና በፈረንሳይ መካከል ያለው ግንኙነት ተሻክሯል። ፕሬዚደንት ማክሮ በውይይታቸው ወቅት ስለ አልጀሪያው ታሪክ እውነት ላይ ሳይሆን ሁኔታው በፈረንሳይ ላይ የተመሰረተ ጥላቻ ብለው በመናገራቸው በአልጀሪያ መንግስት በኩል ትልቅ ቁጣን ቀስቅሷል። የአልጀሪያ መንግስት የፕሬዚዳንት ማክሮን ንግግር ተከትሎ ፓሪስ የሚገኘውን አምባሳደር ጠርቷል። ከዚያ በኋላ አልጄሪያ ፈረንሳይ ለወታደራዊ እንቅስቃሴዎች ትጠቀምበት የነበረውን የአልጄሪያን የበረራ አየር ክልልም ዘግታለች። በዚህም ፈረንሳይ በማሊ ለሰፈሩ ወታደሮቿ የምታጓጉዘውን ቁሳቁስ በበረራ መስመር ማጣት እና መዛወር ምክንያት ዘግይቶባት ነበር። የአልጄሪያው ጦርነት ከተጠናቀቀ ከ15 ዓመታት በኋላ የተወለዱት የዛሬው የፈረንሳይ ፕሬዚዳንት ማክሮን በአልጄሪያ ጦርነት የነበረውን አሳዛኝ ወቅትና የአልጄሪያ ኢትዮጵያ በፈረንሳይ የ132 ዓመታት የቅኝ ግዛት ዘመን በተመለከተ ቅሬታዎችን ሊመልሱ የሚነሱ አለመግባባቶችን ሊያለዝቡ ብሎም አስፈላጊውን መልስ ለመስጠት የመጀመሪያው የፈረንሳይ ፕሬዝዳንት መሆን እንደሚፈልጉ ተናግረዋል። የታሪክ አዋቂዎች እንደሚሉት ከሆነ በአሁኑ ወቅት ከ7 ሚሊዮን የሚበልጡ በፈረንሳይ የሚኖሩ ፈረንሳውያን ከአልጄሪያ ጋር ከባድ ቁርኝት እንዳላቸው ያምናሉ። እነዚህ ዜጎች አልጀሪያ ከቅኝ ግዛት ስትላቀቅ አልጀሪያን ጥለው ወደ ፈረንሳይ የመጡ ዜጎች ሊሆኑ፣ አሊያም ከአልጀሪያ ተሰደው የፈረንሳይ ዜግነትን የጠየቁ ዜጎች ሊሆኑ ይችላሉ። ቅኝ ገዝቼ ነበር ብላ የማትናገረው ፈረንሳይ በበኩሏ አልጀሪያን የራሷ ብሔራዊ ግዛት አካል እንደሆነች ነው የምታምነው የሚሉት የታሪክ ተመራማሪው ፈረንሳዊው ኤቴን ፍራንሷ በዚህ ጉዳይ ላይ ብቻ እንኳ ፈረንሳይና አልጀሪያ መግባባት ላይ መድረስ አለባቸው ሲሉ ይናገራሉ። በአልጄሪያ እና በፈረንሳይ ያለው እና አሁን ያለው እርስ በርስ ግንኙነት በጣም ጥልቅ ከመሆኑ የተነሳ ሁለቱም ሀገራት ሙሉ በሙሉ የተለያዩና የተለያዩ ናቸው ማለት አይቻልም። ፕሬዚዳንት ማክሮ እንደ ጎርጎርሳዊያን አቆጣጠር በ1954 እና በ1962 መካከል ከ ከአንድ ሚሊዮን የሚበልጡ ሰዎችን ህይወት የቀጠፈውን የአልጄሪያውን ጦርነት ትክክለኛ ዝርዝር መረጃ እንዲጽፉ ታዋቂውን የታሪክ ጸሐፊ ቤንጃሚን ሶቶራን መድበዋል። ቤንጃሚን ሶቶራን እስካሁን ለሰበሰቧቸው መረጃዎች ክምችት ፕሬዚዳንት ማክሮ ምላሽ ሲሰጡ በጦርነት ወቅት የተፈጸሙ ወንጀሎች ምሳሌያዊ ድርጊቶች ሲሉ በመዝገብ ለመቀበል ቃል ገብተዋል። ግን ለተፈጸመው ድርጊት ይቅርታ ወይም ጸጸት አይኖርም ሲሉ ነው ፕሬዚዳንት ማክሮን የተናገሩት። የታሪክ ምሁሩ ቤንጃሚን ሶቶራም የይቅርታ ጊዜ ስለመድረሱ ጥርጣሬ ያላቸው፣ እንደ ጎርጎሮሳውያኑ አቆጣጠር በ1962 ዓ.ም የአልጄሪያ አይሁድ የሆኑትና ወደ ፈረንሳይ የተሰደዱት ቤንጃሚን ሶቶራ እንደሚሉት አሁን ገና ታሪክ በመሰብሰቡ ሂደት ጅማሬ ላይ ነን። በስራው መጨረሻ ላይ ከፈረንሳይ ምላሽ ሊመጣ ይችላልና ትዕግስት አይነት ቢጤ ሲሉ ተናግረዋል። ምንም እንኳ የፓሪሱን ጭፍጨፍ ለማሰብ የነበረው እቅድ ለአስርተ ዓመታት በመንግስት ተስተጓጉሎ የነበረ ቢሆንም ዛሬ ፈረንሳይ ውስጥ ጥቅምት 17 ቀንን ለመዘከር ከ50 በላይ ከተሞች ውስጥ የመታሰቢያ ሀውልቶች ቆመዋል። ከፕሬዚዳንት ማኑዌል ማክሮ ቀደም ብለው ፈረንሳይን ያስተዳደሩት ፕሬዚዳንት ፍራንሷ ኦላንድ በጎርጎሮሳውያኑ 2012 ዓ ም ለመጀመሪያ ጊዜ የፓሪሱን ጭፍጨፋ ቢያምኑም መንግስት ኃላፊነትን ስለመውሰዱ ግን ዝምታን መርጠዋል። ፕሬዚዳንቱ የዛሬ 9 ዓመት በጻፉት ማስታወሻ ጥቅምት 17 ቀን 961 ዓም የነፃነት መብታቸውን ፓሪስ ጎዳና ላይ የጠየቁ አልጀሪያውያን ተገድለዋል። ፈረንሳይ እነዚህን እውነታዎች ትገነዘባለች። ይህ አሳዛኝ ሁኔታ ከ51 ዓመታት በኋላ ዛሬ ለተጎጂዎች መታሰቢያ ይሰራል፣ ይታወሳሉ ሲሉ ፕሬዝዳንቱ በወቅቱ በይፋዊ መግለጫ ላይ ጽፈው ነበረ። በዚህም ፕሬዝዳንት ፍራንሷ ኦላንድ ቀጣዩን እርምጃ ተተኪው ትውልድ እንዲረከብ ወይም ምላሽ እንዲሰጥ ትተውለታል።